የኢትዮጵያ መንግስት በትግራይ የምግብ አቅርቦት እጥረት እንዳይፈጠር የቅድመ ጥንቃቄ ስራ መስራቱንና አሁንም ምቹ ሁኔታ ለመፍጠር ጥረት እያደረገ መሆኑን አስታወቀ። የሰላም ሚኒስትር ሙፈሪያት ካሚል የፌዴራል መንግስቱ ጦር ትግራይን በጊዜያዊነት ለቆ ሲወጣ 4000 ኩንታል ገደማ እህል የስርጭት ስራ ከሚሰሩ ዓለም አቀፍ ተቋማት ጋር ቱቶ ወጥቷል ብለዋል። አሁንም በየብስና በአየር ወደ ትግራይ ድጋፍ ለመላክ ለሚፈልጉ ሁሉ መስመሮች ክፍት መሆናቸውን ሆኖም ሁሉም ሳይፈተሹ የማያልፉ መሆናቸውን ወይዘሮ መፈሪያት ተናግረዋል። አዲስ ቸኮል ዘገባ አለው። የኢትዮጵያ መንግስት የተኩስ አቁም ውሳኔ ወስኖ ከትግራይ ሲወጣ መነሻው ህብረተሰቡ አስፈላጊውን አገልግሎት እንዲያገኝ በማሰብ ነው ሲሉ የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል ለቪኦኤ በሰጡት ቃል ገልጸዋል። እንደ ወይዘሮ ሙፈሪያት ገለጻ በጊዜያዊነት የትግራይ ክልልን የፌዴራሉ ጦር ለቆ ሲወጣ 384 ሺ ኩንታል እህል እና የእርዳታ ስራ የሚሰሩ ዓለም አቀፍ ድርጅቶችን አዘጋጅቶ መውጣቱን ተናግረዋል። ኢትዮጵያ መንግስት የወሰነው የተኩስ አቁም ውሳኔ ማዕከሉ ሰብአዊ አገልግሎትን ማቅረብ ላይ የተመሰረተ ነው። የሞራል የውሳኔው መሰረታዊ እሳቤ አንዱ እሱ ነው። ከዛ አኳያ ስንወጣ ከመቀሌ ለጊዜው ስንወጣ ብዙ ወደ 384 ሺህ በላይ ኩንታል እህል ያስቀምጠን ነው የወጣ ነው። ይሄ ህዝቡ እንዳይቸገር አገልግሎት እንዲያገኝ ወደ አምስት የሚሆኑ ራይተሮች አሉ፣ ከመንግስት ጋር እየሰሩ ያሉ አለም አቀፍ ድርጅቶች እነዚህ ድርጅቶችም መስራቸውን እንዲቀጥሉ ለማድረግ የሚያስችል እድል ፈጥረን ነው የወጣ ነው። ከዚህ ባሻገር አስቀድሞ ለክረምት የግብርና ስራ የሚሆን ግብአት የማቅረብ ስራ ሲሰሩ እንደነበር ተናግሯል ወይዘሮ ሙፈሪያት። ይሁንና ግብአት የማቅረብ ስራ በህወሓት በኩል ሲደነቃቀፍ ነበር ሲሉ ከሰዋል። አላማው የእርሻ ስራ ላይ የእርሻ ተግባር ላይ አርሶ አደሩ እንዲሰማራ ነው። ለዛ የሚሆን ግብአት እንደዚሁ የምርጥ ዘርና ማዳበሪያ አስገብተን ማስገባት ብቻ ሳይሆን ከሀያ በላይ የሚሆኑ ወረዳዎችም ላይ ስርጭት አካሄደናል። ቀሪ ወረዳዎች ላይ ያው ቲፒኤልኤፍ የማደናቀፍ ሚና ተጠናክሮ ስለቀጠለ በዚህ ሁኔታ ግብአት የሚወስድም የሚገደልበት የሚቀጣበት፣ ርዳታ የሚወስድም የሚገደልበት የሚቀጣበት ሁኔታ እሱ ብቻ አይደለም፣ መልሶ የጸጥታ ኃይሉንም የዚሁ ጥቃት ሰለባ እንዲሆን የማድረግ ሁኔታ ስለነበረ ሳቢው ሁማኒቴሪያን ሰርቪሱን የማሳለፍ ነው ማለት ነው። የቀጣይ ህዝቡ እንዳይቸገር አምርቶ የሚችልበትን ምድር የሚፈጥር ኃላፊነት የተሞላበት ውሳኔ ነው እየተወሰነው። በትላንትናው እለት በመንግስት የመገናኛ ብዙኃን በኩል የኢትዮጵያ መንግስት ፍላጎት ያላቸው አካላት ለትግራይ ክልል ሰብአዊ ድጋፍ እንዲያደርጉ ፈቃድ መስጠቱ ይፋ የተደረገ ሲሆን ይህ ግን ከአስፈላጊ ቅድመ ፍተሻዎች ጋር እንደሆነ ነው ወይዘሮ ሙፈሪያት ለቪ ያስታወቁት። በአውሮፕላን ወደ ትግራይ የሚደረጉ የእርዳታ በረራዎች በቦሌ በኩል መሆን እንዳለባቸውና የየብስ ትራንስፖርትም አስፈላጊው ፍተሻ ከተደረገለት በኋላ ወደ ትግራይ እንዲያልፍ እንደሚደረግ ነው ሚኒስትሩ ያስታወቁት። ለዚህም ግልጽ መመሪያ ማውጣታቸውንና መመሪያውንም ለሚመለከታቸው አካላት ማሳወቃቸውን ጨምረው ገልጸዋል። ግልጽ የሆነ መመሪያ ነው ያወጣ ነው። ይህ መመሪያ እንቅስቃሴ የሚዘጋ ሳይሆን እንቅስቃሴውን እያመቻቸ ግን ደግሞ የሀገር ደህንነትና ሉዓላዊነትን የሚጋፋ ምንም ነገር እንደሌለ ለማረጋገጥ የሚያስችል መመሪያ ነው፣ ስለሆነ ቀጥታ የሚባል በረራ የለም ከሚመጣበት ቦታ መጥቶ ቦሌ ኤርፖርት ላይ ተገቢው ፍተሻ ተደርጎ ለእርዳታ አስፈላጊ የሆነ ምግብ ይሁን ምግብ ነክ ያልሆነ እቃ መሆኑ ተረጋግጦ ነው የሚሄደው ማለት ነው። ይሄ የመጀመሪያውን ዓላማ ለማሳካት እየተደረገ ያለ ጥረት ነው። ይሄ ብቻ አይደለም። በምድር ትራንስፖርት የሚደረጉ በየብስ የሚደረግ እንቅስቃሴም ካለ ምን አይነት ሂደት ነው ማለፍ ያለበት ለሚለው ግልጽ መመሪያ ውስጠናል። መመሪያውም ላይ ውይይት አድርገናል፣ አሳውቀናል ማለት ነው በዚህ ህግና ስርዓት መሰረት ብቻ መንቀሳቀስ እንፈልጋለን፣ እንችላለን ለሚለው አካላት ምቹ ሁኔታ ፈጥመናል። የኢትዮጵያ መንግስት መንገድ የመዝጋት ፍላጎት የለውም ያሉት ሚኒስትሯ፣ ሆኖም የእርዳታ ስራው ለሀገር ደህንነት ስጋት ለሚሆኑ ድርጊቶች ሽፋን እንዳይሆን ጥንቃቄ ይደረጋል ብለዋል። በትግራይ ክልል መሬት ላይ ያለው የእርዳታ ስጣት ሁኔታ ምን ይሆናል ለሚለው ግን በክልሉ አለ ባሉት ሀይል ላይ የሚወሰን ነው ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አዲስ፣ እናመሰግናለን። ይህ በእንዲህ እንዳለ ትላንት በትግራይ ቴሌቪዥን መግለጫ የሰጡት የትግራይ ክልል ፕሬዚደንት ዶክተር ደብረ ጽዮን ገብረ ሚካኤል በበኩላቸው ወራሪ ኃይሎች የትግራይን ህዝብ ለማጥፋት ጥይት፣ ረሃብ፣ ጾታዊ ጥቃትና ንብረት ማውደምን የመሳሰሉ የጥፋት ፓኬጆችን አዘጋጅተው በትግራይ ህዝብ ላይ የማያቋርጥ ጥፋት በማካሄድ ላይ ይገኛሉ። በመሆኑም አለም አቀፉ ማህበረሰብ በትግራይ ህዝብ ላይ በእነዚህ ወራሪዎች እያደረሰ ያለውን የዘር ማጥፋት ወንጀል ተገንዝባችሁ በመቃወም መወሰድ ስለሚኖርባቸው እርምጃዎች አቋማችሁን በግልጽ አሳውቃችኋል። ህዝቡ እርዳታ እንዲደርሰውም የሚቻላቸውን ጥረት በማድረግ ላይ ትገኛላችሁ። በዚህ ስራ ላይ ለተሰማሩ መንግስታዊና መንግስታዊ ያልሆኑ ድርጅቶች ምስጋናችን ይድረሳያችሁ ካሉ በኋላ ዶክተር ደብረጽዮን ገብረ ሚካኤል እንዲህ ብለው ነበር። ይሁን ክትፈልጦ ዝግባ ጉዳይ የለው እዞም ፋሽስታውያን ወረቲ ብፍላይ ብናይ በረኻ ሕጊ ዝመራሕ ሰራዊት ውልቀ መላኺ መንግስቲ ኢሳያስ ኣፈወርቂ። እዚህ ላይ ግን አንድ መታወቅ ያለበት ጉዳይ አለ። እነዚህ ፋሽስታዊ ወራሪዎች በተለይ በበረሃ ሕግ የሚመራው የአምባገነኑ ኢሳያስ አፈወርቂ ሰራዊት ዛሬም ሆነ ነገ ከክፉ ድርጊቱ ባለፈ በፈቃደኝነት ከትግራይ ሙሉ ለሙሉ አይወጣም። ከዚህ ባለፈ በረድኤት የተገኘው እህል ወደ ህዝባችን እየደረሰም አይደለም። ይባስ ብሎ ወራሪ ኃይሎች ተጠቃሚ የሚሆኑበት ሁኔታ እየታየ ነው። አሁን ደግሞ በአንድ በኩል ረድኤት ያለ ችግር እንዲዳረስ ተኩስ አቁመናል፣ ሰራዊታችንን ከትግራይ አውጥተናል እያሉ ከትግራይና ወደ ትግራይ የሚደረጉት የአየርና የመንገድ ማጓጓዣዎች መዝጋት እርዳታና ሌሎች አገልግሎቶች እንዲቋረጡ አድርገዋል። የኤሌክትሪክ የቴሌኮሚኒኬሽንና ሌሎች አገልግሎቶች በማቋረጥ የትግራይን ህዝብ የማጥፋት ወንጀል አሁንም ቀጥለውበታል። ስለሆነም በእነዚህ ወራሪዎች ላይ እርምጃ እንድትወስዱ በተለይ የወረራው መሪዎች አምባገነኑ ኢሳያስ አፈወርቂና ፋሽስቱ አብይ አሕመድ በዓለም አቀፍ ህግ ፍርድ እንዲያገኙ የተፈናቀለው የትግራይ ህዝብ አስቸኳይ እርዳታ እንዲደርስለት ድጋፍ እንድታደርጉለት የትግራይ ህዝብና መንግስት ጥሪያቸውን ያቀርባሉ ብለው ነበር። ዶክተር ደብረ ጽዮን ላደረጉት ንግግርና ላስተላለፏቸው መልእክቶች ከአዲስ አበባ ሚሆን ከአስመራ በቀጥታ የተሰጡ ምላሾች እስካሁን ባለው ጊዜ ባይሰሙም የኤርትራ መንግስት ባለስልጣናት ቀደም ሲል በሰጧቸው መግለጫዎች መንግስቶቻቸው ይህን ወታደሮቻቸው መንግስቶቻቸው የሚሆኑ ወታደሮቻቸው የእርዳታ እህል እንዳይደርስ እንደማይከለክሉና ጉዳትም እንደማያደርሱ ሲገልጹ ቆይተዋል።